ግን የምንወስዳቸው ናቸው። የመጽሐፍ ቅዱስ የምርጫ ትምህርት ይህንኑ ያለመመሳሰል መመሪያ ይይዛል። ይህን ጉዳይ እግዚአብሔር የተለያዩ ሰዎችን ለተለያየ ዓላማ መምረጡን ያመለክታል ብሎ መተርጎም ይቻላል። ትርጉሙ ሰፋ ያለበት ምክንያት በመጽሐፍ ቅዱስ የተለያዩ ሰዎች ወይም ቡድኖች መመረጣቸውን ለማካተት ነው። ለምሳሌ አንደኛ፣ እስራኤል በመንግስትነት ተመርጣ ነበር። ዘዳግም 437 አንደኛ ዜና 16 13። ይህ ደግሞ የተወለዱትንና ያልተወለዱትን የሚያጠቃልል ነበር። ሁለተኛ፣ ንጉሥ ቄሮስ ምንም እንኳን እኛ የምናውቀው ያልዳነ ቢሆን በእግዚአብሔር የተመረጠ ተብሎ ተጠርቷል። ኢሳይያስ 45 ቁጥር 1 እስከ 4 ሶስተኛ፣ ክርስቶስ በእግዚአብሔር የተመረጠ ተብሏል። ኢሳይያስ 42 ቁጥር 1። አራተኛ፣ በፍዳ ዘመን ከቤተ ክርስቲያን የተለዩና የተመረጡ ህዝቦች ይኖራሉ። ማቴዎስ 24 ቁጥር 22 24 ቁጥር 31። አምስተኛ፣ በኢየሱስ ያመኑትን እግዚአብሔር ዛሬ በመምረጥ ላይ ነው። ቆላሲስ ምዕራፍ 3 ቁጥር 12 ቴቶ ምዕራፍ 1 ቁጥር 1። በዚህ በመጨረሻው ንጥብ መሰረት ምርጫ የክርስቶስ አካል ለመሆን የሚደኑትን ለመምረጥ እግዚአብሔር የሚፈጽመው ተግባር ነው። የምርጫ ጽንሰ ሐሳብ እግዚአብሔር ባህሪ ወይም አሰራር ላይ የተመሰረተ ነው። በሌላ አባባል ምርጫ ከሌሎች አሰራሮች ጋር የተስማማ የእግዚአብሔር ተግባር ነው። ይህም ማለት አንደኛ ምርጫ ፍቅር ነው። ስለሆነም ፍቅር የሆነው እግዚአብሔር ከፍቅር ውጪ አንዳች ነገር አያደርግም። ኤፌሶን 1 አራት ሁለተኛ የእግዚአብሔር ምርጫ በጥበብ ነው ምክንያቱም እርሱ ጥበብ ነውና፣ ይሁዳ ቁጥር 25። ሶስተኛ የእግዚአብሔር የምርጫ አላማ ዓለም ሳይፈጠር በፊት የተወሰነ ነው ኤፌሶን 1 አራት ወደፊትም ለዘላለም ይቀጥላል። ሮሜ 8 30። አራተኛ የምርጫ ክንዋኔ እግዚአብሔር የፈጠረውንና እርሱም የሚያከብረውም የተፈጥሮ ሕግ የሚጥስ አይሆንም። ስለሆነም ምርጦች የሚድኑት ድንገት መልአክ ከሰማይ ወርዶና ወንጌል ሰብኮላቸው ሳይሆን እንደማንኛውም ሁኔታ ከሰዎች ምስክርነት በመስማትና በማመን ነው ሮሜ 10 14 የመዝራትና የማጨድ ተፈጥሯዊ ህጎችም ተግባራዊ ይሆናሉ። ስለዚህም ዓለማመኑ የሚጸና ሰው የአለማመኑ ውጤት ለሆነው የእሳት ባህር ይዳረጋል። በሌላ አነጋገር የሰው ልጅ ኃላፊነቱን በተግባር የመተርጎን ብቃቱ በአጠቃላይ የምርጫ እቅድ ውስጥ ድርሻ አለው። አምስተኛ ምርጫ በመጨረሻ ውጤቱ የእግዚአብሔርን ታላቅነት ያከብራል። ተሶን 1 12 እስከ 14 በአንዳንድ ሁኔታዎች የተነሳ ይህን ሀቅ ለመመስከር ያስቸግረን ይሆናል። ከእግዚአብሔር አጠቃላይ እቅዶች የምናየው በጣም ትንሹን ብቻ ክፍል ብቻ በመሆኑ እርስ በሚያደርገው ነገር ላይ ፍርድ ለመስጠት በምንም አኳሃን የማንችል መሆናችንን ማስታወስ አለብን። መጽሐፍ ቅዱሳዊው መሰረት በአዲስ ኪዳን ስለ ምርጫ የሚናገሩት ክፍሎች ኤፌሶን አንድ ቁጥር 3 እስከ 14 ሮሜ 9 ቁጥር ስድስት እስከ ሀያ አራት ሮሜ 8 ቁጥር 28 እስከ 30 ዮሐንስ 6 ቁጥር 44 ሐዋርያት ሥራ 13 ቁጥር 48 አንደኛ ጴጥሮስ 2 ቁጥር 8 እና ራይ 17 ቁጥር 8 ናቸው። እነዚህ ክፍሎች የእኛን መብት ከእግዚአብሔር መምረጥ መብት ጋር በማመላከት ለሚነሳው ጥያቄ መልስ የሚሰጡ ሲሆኑ እግዚአብሔር የሚያድናቸውን ሰዎች መርጦ ሌሎችን እንደሚተው ያመለክታሉ። በእነዚህ ምንባቦች የተጠቀሱትን ብዙ ቁም ነገሮች መረዳቱ ቀላል አይደለም። ነገር ግን ማመን ብንጀምር በሙሉ ሙሉ በሙሉ ባይገቡንም ምርጫችን ከእግዚአብሔር አንጻር መመልከት እንጀምራለን። አሰራሩ በግልጥ እንደምታየው የተመረጠ ህዝብ አለ። ኤፌሶን 1 ቁጥር 4 እስከ 5 እንደተገለጠው ይህ ህዝብ ዓለም ከመፈጠሩ በፊት በፍቅር የተመረጠ ነው። እንደ ሁለተኛ ዮሐንስ 1 13 ሮሜ 16 13 እና ገላትያ 1 15 እስከ 16 ያሉ ጥቅሶች ይህ ህዝብ የተመረጡ ግለሰቦች ስብስብ መሆኑን ሲያሳይ ዮሐንስ 13:18 ሮሜ 9:22 አንደኛ ጴጥሮስ 28 ደግሞ የተወሰኑ ወገኖች ወይም ሰዎች ከዚህ ህዝብ ጋር እንዳልተመረጡ ያሳያል። እግዚአብሔር ምርጫውን ለምን በዚያ አኳን እንዳደረገው ለሚለው ጥያቄ መልስ የለንም ከተፈጥሮው ወይም ከባህሪው የሚቃረን ነገር እንደማያደርግ ግን እርግጠኞች ነን። ምርጫ ማን እንደሚያምን አስቀድሞው ከማወቅ የላቀ ነው። ምርጫ ማን እንደሚያምን የመምረጥ ተግባር ነው። የመምረጥን ሂደት ፍሬያማ የሚያደርግ የአሰራር መንገድ አለ። ከነዚህም የአሰራር መንገዶች ውስጥ አዳኝ የሆነውን ክርስቶስን እንዲሞት መልአክ ስጋ ለብሶ ከመጣ በኋላ ሊፈጽመው የሚገባቸውን ሁኔታዎች ማመቻቸት ዛሬ ደግሞ ወንጌልም በመላው ዓለም እንዲሰብክ ማድረግና ሰዎችም የድኑ ዘንድ እምነት አስፈላጊ መሆኑ ይገኙበታል። ምርጫ የሰውን ኃላፊነት ግዴታዎች አይደመስስም። ሰዎች እንዲያምኑ ታዘዋል። ሐዋ 16 31 17 30 ማንም ሳያምን አይድንም። ኤፌሶን 2 8 እስከ 9 በሌላ አገላለጥ እንዲህ ማለትም እንችላለን ዛሬ በሕይወት ከሚኖሩት ውስጥ ያልዳኑ ግን የተመረጡ ሰዎች አሉ። እነዚህ ቢመረጡም እንኳን እስካላመኑ ድረስ አይድኑም፣ የጠፉ ናቸው። ይህ ሀሳብ ራሱን በራሱ የሚቃረን ቢመስልም እውነት ነው። ይህን ዓለም አስተዋል የዚህን ትምህርት ሃይማኖት ሙሉ ሀሳብ አለመረዳት ረዳት ይሆናል። የምርጫው ውጤት አለ። እሱም መልካም የሚያደርጉ ሰዎች ናቸው። ኤፌሶን 2 10 እንደ እግዚአብሔር ምርጦች ለመታወቅ እኛም ምህረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን መልበስ አለብን። ቆላሴስ 3 12 የእግዚአብሔርን ሁሉን ቻይነትና ሉዓላዊነት መረዳት ወደ ኀጢአት የሚመራ ሳይሆን በአስደናቂ አኳኋን ትሑት የሚያደርግና ወደሚቀድስ ምስጋና የሚወስድ ነው። ሮሜ 11 33 እስከ 36 የክርስቶስ ሞት ውጤቶቹ ለኃጢአት ምትክ ነበር። የክርስቶስ ሞት ትርጉሙ በብዙ ገጽታዎች ቢኖሩትም ዋናውና ያለርሱ ሌሎች ትርጉም የለሽ የሚሆኑበት ጽንሰ ሀሳብ ግን ለኃጢአት ምትክ መሆኑ ነው። ይህም በቀላሉ ክርስቶስ በኃጢአተኞች ፋንታ መሞቱን ያመለክታል። አንታይ የሚለውን ግሪክኛ ማስተዋደድ ምትክ ፈንታ የሚለው ቃል ይወክለዋል ይህ ቃል ለምሳሌ ከክርስቶስ ሞት ጋር ባልተያዘ ክፍል ጥቅም ላይ ውሏል ሉቃስ 11 11 ጌታችን ስለ ራሱ ሞት ትርጉም በገለጠባቸው ክፍሎች ግን ይበልጥ ጉልህ ሆኖ ይታያል ማቴዎስ 20:28 ማርቆስ 10:45 ሞቱ ለብዙዎች ቤዛነት እንደሆነ ተናግሯል። ሁፐር የሚል ሌላ የማስተዋደድ በአዲስ ኪዳን ውስጥ ጥቅም ላይ ውሏል። ቃሉ ሁለት ትርጉሞች አሉት። አንዳንዴ ለሌሎች ጥቅም ስል የሚል ትርጉም ሲኖረው፣ አንዳንዴ ግን ምትክ የሚል ትርጉም አለው። ክርስቶስ የሞተው እኛ ፋንታና ለኛ ጥቅም ስል ስለሆነ ሁፐር የሚለው ቃል እነዚህን የክርስቶስ ሞት የሚገልጡ ሁለት ሀሳቦች የማይዝበት ምክንያት አይኖርም። ለምሳሌ ሁለተኛ ቆሮንቶስ 5:21 እና አንደኛ ጴጥሮስ 3:18ን ይመለከቱ። ምትክ የምለው ቃል ትርጉም ጥሩ ምሳሌ የሚሆን በፊልሞና 13 ውስጥ ይገኛል። ሀሳቡ ግልጥ ነው። ጳውሎስ ሮሞኖ በፊት ከጌታው የሸሸውንና ኋላም አዲስ አማኝ የሆነውን ባሪያ አናስሞስን በቆላሴስ ወደሚኖረው ጌታ ወደ ፊሊሞና ሲመልሰው ያሳያል። አሁን ይላል ጳውሎስ ለፊሊሞና አናስሞስን በሮም ከኔ ጋር በወንጌል ስራት ያገለግለኝ ዘንድ በአንተ ምትክ ወይም ሁፐር ባስቀራው እወድ ነበር። የዚህ ቃል ትርጉም ስለ ፊሊሞና ጥቅም ሲባል ማለት አይሆንም፣ ምክንያቱም ፊሊሞና ሳይሆን ጳውሎስ ነበር በአናስሞስ ሮም መቆየትና በፍልሞና ፋንታ ቢያገለግለው የሚጠቀመው ቃሉ ከአዲስ ኪዳን ውጪም የምትክነትን ሐሳብ ማያዙ ሌላው ምሳሌ ነው። የክርስቶስ ሞት ከኃጢአት መዋጀት አስገኝቷል መዋጀትን አስገኝቷል። የመዋጀት ትምህርት በሶስት የአዲስ ኪዳን ቃላት ላይ የተመሰረተ ነው። የመጀመሪያው ቀላል ትርጉም መግዛት ወይም የአንድን ነገር ዋጋ መክፈል ነው። ይህ በየቀኑ ጥቅም ላይ የሚውል ቃል ነው። መሬት ውስጥ ስለተሸሸገው መዝገብ ወይም ሀብት በተነገረው ምሳሌ ሰውየው መሬቱን እንዲገዛ ወይም እንዲዋጅ የገፋፋውን ምክንያት በማጤን ስለ ቃሉ ይበልጥ ለመረዳት ይቻላል። ማቴዎስ 13፥44። ከደህንነታችን ጋር በተያዘ ሁኔታ ደግሞ ቃሉ የሚያመለክተው ስለ ኃጢአታችን የሚጠየቀው ዋጋ ተከፍሎ መቤዣችንን ነው። የመዋጀት ክልል ያልዳኑትን የሐሰት አስተማሪዎች እንኳን እንደሚጨምር በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ተገልጧል። ለዚህም የሚያበቃቸው የክርስቶስ ቤዛነት ነው። በራእይ 5:9 ላይ መዋጀት መዋጃው የክርስቶስ ደም መሆኑን የመዋጀት ውጤቱ ደግሞ በስጋችን ለእግዚአብሔርን ማክበር መሆኑን በአንደኛ ቆሮንቶስ 6:19-20 የተጠቀሰውን ያንብቡ። ሁለተኛውም ቃል የሚገልጠው ከላይ የተጠቀሰውን መሰረታዊ ቃል ሆኖ ትርጉሙን በጣም ለማጠናከር ማስተዋደድ ጨምሮበታል። ይህ በቀላሉ ወደ አማርኛ ሲመለስ የማስተዋደዱ ትርጉም ከዳሽ ውስጥ የሚል ይሆናል። ሁለተኛው ትርጉም ከገበያ ውስጥ መግዛት ማለት ነው። ይህ ሐሳብ የክርስቶስ ሞት የኃጢአትን ዋጋ መክፈሉን ብቻ ሳይሆን ወደ ክርስቶስ እስራትና ቅጣት ላለመመለስ ሙሉ እርግጠኞች እንሆን ዘንድ ከኃጢአት ገበያ ያወጣን መሆኑን ያመለክታል። የክርስቶስ ሞት ዓላማ እንደ ልጆች እንሆን ዘንድ ከሕግም በታች ያሉትን ይዋጅ ዘንድ ገላቲያ አራት አምስት ነበር። በዚህ ጥቅስ የተገለጠው ድርብ ትርጉም የሚያስረዳው የልጅነት ጸጋችንን እንደማናጣ፣ ወደ ባርነትም እንደማንመለስ ዋስትና የተሰጠን መሆኑን ነው ስለ መዋጅት የተጠቀሰው ሶስተኛ ቃል በጣም የተለየ ነው። መሰረታዊ ትርጉሙ መፍታት ማለት ሲሆን ይህም የተገዛ ወይም ባሪያ ነጻ መሆኑን ወይም ሙሉ ነጻነት ማግኘቱን ያመለክታል። ይህ ነጻነት በክርስቶስ ምትክነት የተገኘ ነው። አንደኛ ጢሞቴዎስ 2:6 መሰረቱ የክርስቶስ ደም ሲሆን ዕብራውያን 9:12 የመጨረሻ ውጤቱ መልካም ሥራ ለማድረግ ከፍተኛ ፍላጎት ያለውን ሕዝብ ማንጻት ነው ቲቶ 2:14። ስለዚህ የማዋጀት ትምህርት ማለት አንድ አማኝ በክርስቶስ ደም ተገዝቷል፣ ከእስራት ተላቋል፣ ነጻ ሆኗል የሚለውን የምስራች የሚያበስር ጽንሰ ሐሳብ ማለት ነው። የክርስቶስ ደም ያስተሰር፣ ያስታርቃል። ማስታረቅ ማለት መለወጥ ማለት ነው። በክርስቶስ ሞት እርቅ ማግኘት ማለት ከእግዚአብሔር ተለይቶ የነበረው ሰው ደህንነት ያገኘ ዘንድ ተለወጠ ማለት ነው። ሁለተኛ ቆሮንቶስ 5 19 አንድ ሰው ሲያምን ከእግዚአብሔር ተለይቶ ከመኖር ወደ እግዚአብሔር ቤተሰብ አባልነት ይለወጣል። ሁለተኛ ቆሮንቶስ 5 19 እግዚአብሔር በደልን ሽሮ በልጁ በኢየሱስ ክርስቶስ በኩል ፍቅሩን ለመስጠት የሚችል በመሆኑ የማስታረቁ ሥራ ዓለምን ሁሉ ይመለከታል እንላለን። እኛ አማኞችም ይህን ስጦታ በግል ስንቀበል እንድናለን። ሮሜ 5:11 የእርቅ መሰረቱ የክርስቶስ ሞት ነው። ሮሜ 5:11 በዚህ እርቅ የሚለወጠው ሰው እንጂ እግዚአብሔር እንዳልሆነ ማስተዋል ጠቃሚ ይሆናል። ምክንያቱም እግዚአብሔር የሚለወጥ ከሆነ ባህሪው ወይም ቅድስናው ጥያቄ ውስጥ ይገባል። መለወጥ የሚያስፈልገው ሰው እንጂ እግዚአብሔር አይደለም። በእርቅ ጊዜ የሚከናወነውም ይህ ነው። ማስተሰሪያን ይሰጣል። ፕሮፒሺን፣ ማስተሰሪ ማለት አምላክን ማርካት ወይም ቁጣውን ማብረድ ማለት ነው። ይህ አባባል ለምንድነው እንደው የአምላክን ቁጣ ማብረድ የሚያስፈልገው የሚል ጥያቄ በአእምሯችን ይፈጥራል። ለዚህ ጥያቄ የመጽሐፍ ቅዱስ መልስ እውነተኛው አምላክ በሰው ልጅ ኃጢያት ምክንያት ተቆጥቶ ስለነበር ነው ይላል። የክርስቶስን ትምህርት ጨምሮ የእግዚአብሔርን ቁጣ በተመለከተ የተጻፉ ብዙ ክፍሎች መጽሐፍ ቅዱስ ውስጥ አሉ። ማርቆስ 3:29 14:21 ቁጣው ምክንያትና ውጤት ቀላል አሠራር ሳይሆን በሰው ጉዳይ እግዚአብሔርን ጣልቃ ገብነት ያሳያል ሮሜ 1:18፣ ኤፌሶን 5 ስድስት የክርስቶስ ሞት እግዚአብሔርን አርክቶታል። ቁጣውን በመመለስም ባረካው፣ ልጁ የሚያምኑትን ሁሉ እንደ ቤተሰብ ሊቀበላቸው ፈቅዷል። የክርስቶስ እግዚአብሔርን የማርካት ተግባር ስለ ዓለም ሁሉ የሚሆን ነው። አንደኛ ዮሐንስ 2 ሁለት የፈሰሰ ደሙ ነው የዚህ ሁሉ መሠረት! ሮሜ 3 25 በክርስቶስ ሞት እግዚአብሔር ረክቷል። ይህን በተመለከተ ከሰው የምንጠይቀው ነገር ሊኖር አይገባም። የረካን ለማርካት መሞከር የማያስፈልግ ድካም ነው ይሆናል። ይህ ቢሆንማ ሰው ክርስቶስ ከመሰቀሉ በፊት እግዚአብሔርን ማርካት አለማርካቱን ለማወቅ እርግጠኛ መሆን ባልቻለም ነበር። ለዚህ ነው ቀራጩ ሰውዬ ቃል በቃል ስጸልይ እኔ ኃጢአተኛውን ሰው ኃጢአተኛውን ማረኝ ሉቃስ 18 ቁጥር 13 ወይም በግሬክ ቋንቋ እንደሚለው በኔርካ ያለው። ዛሬ ይህ አይነቱ ጸሎት አስፈላጊ አይደለም። እግዚአብሔር በክርስቶስ ሞት ረክቷል። ስለዚህ ለሰዎች የምናስተላልፈው መልእክት እግዚአብሔርን ምንም በማድረግ ሊያስደስቱት እንደማይችሉ፣ ነገር ግን የእሱን ቁጣ የመለሰው የክርስቶስ መስዋዕትነት በቂ መሆኑን እንዲያምኑ ነው። የክርስቶስ ሞት በኃጢአት ባህርይ ላይ ፈርዷል። ሮሜ 6 1-11 የክርስቶስ ሞት የኃጢአት ባህርይ ኃይል በስጋችን እንዳይነክስ በማድረግ ረገድ ታላቅ ጥቅም አለው። ይህ ለመረዳት የሚከብድ ሐሳብ ቢሆንም ጳውሎስ እንዳለው ከክርስቶስ ጋር በጥምቀት አንድ የሆነውን ሞቱን በመካፈል ለኃጢአት መሞታችንን ለማሳየት ነው። ጥምቀቱ የመንፈስ ቅዱስ ጥምቀት መሆን አለበት ምክንያቱም ምንም አይነት የውሃ ብዛት በዚህ ክፍል የተጠቀሰውን ስራ ሊያከናውነው አይችልም። ተደጋግሞ እንደተገለጠው የስጋ ሞት ለሚያምነውም ሆነ ለማያምነው መጥፋትን ወይም አለመኖርን ሳይሆን የመንፈስን ከስጋ መለየትን ነው የሚያመለክተው። መንፈሳዊ ሞትም ከእግዚአብሔር መለየትን እንጂ እንቅስቃሴ ማቆምን ወይም ስጋዊ ሞትን አይገልጥም። ያልዳኑ ሰዎች በስጋ ህያው ቢሆኑም በመንፈስ ከእግዚአብሔር የተለዩ ናቸው። ዘላለማዊ ሞት እንኳን መጥፋት ማለት አይደለም፣ ከእግዚአብሔር ተለይቶ ለዘላለም በእሳት ባህር መኖር ማለት ነው። ክርስቲያን ከክርስቶስ ጋር ተሰቅሏል ማለት በህይወት ነግሶ ከነበረው ኃጢያት ተለይቷል ማለት ነው። በቁጥር አንድ ላይ በኃጢያት እንኑርን ለሚለው ጥያቄ መልሱ ከክርስቶስ ጋር ሞተናልና አይሆንም ነው። ይህ ከክርስቶስ ጋር መሞት የኃጢያት አገልጋይ የሆነውን ስጋ አጥፍቶታል። ማጥፋት የሚለው ቃል ግን ፍጹም ማጥፋት ማለት አይደለም። ይህ ቢሆን ኖሮ የኃጢአት ባሕርያችን ሙሉ በሙሉ በተወገደ ነበር። ይህ እንደማይቻል ከሰዎች ጋር የምናደርገው የዕለት ተዕለት ግንኙነት ያረጋግጥልናል። ማጥፋት ማለት የኃጢአት ባሕርይ ውጤታማ እንዳይሆን ማድረግ ነው። በሁለተኛ ተሰሎንቄ 28 ላይ የክርስቶስ ሲመጣ ኃጢአታዊ ሰው እንደሚጠፋ እንረዳለን። ይሰው በሳት ባህሪ ለዘላለም ይኖራል እንጂ ጨርሶ አይጠፋም። ራይ 20 10። እኛ ግን ከክርስቶስ ጋር ተሰቅለናል ስንል ከክርስቶስ ጋር ባድስ ሕይወት ተነስተናል ማለታችን ነው። ሮሚያር ይህ የሚያሳየው ካሮጌው ሥጋ መለየታችንን ብቻ ሳይሆን ከክርስቶስ ትንሣኤ ጋር አዲስ ህብረት እንዳለን ነው ከቁጥር 4 እስከ አስር ባሉት ክፍሎች የተብራራውም ይ ነው። ስለዚህ ከክርስቶስ ጋር አንድ መሆን የሚለው ቃል የሚያብራራልን የአሮጌውን ኃይል ከእኛ መወገድ ብቻ ሳይሆን ከክርስቶስ ጋር አንድ መሆናችንንና በዚህም አዲስ ኃይል የሚኖር መሆናችንን ነው። ይህ ከምዕራፍ ሰባት የቀጠለ ሁለተኛው ክፍል ነው። ይህ የሆነው ወይም የሚሆነው መቼ ነው? በታሪክ እንዳየነው ክንዋኔው የተፈጸመው ክርስቶስ በሞተና በተነሳ ጊዜ ነው። እኛን በተመለከተ ግን ይህ ከክርስቶስ ጋር አንድ መሆን ክርስቶስን አዳኝ አድርገን በመቀበል በመንፈስ ቅዱስ ጥምቀት አንድ እስካልሆንን ድረስ እውን አይሆንም። በሌላ አባባል የክርስቶስ ሞትና ትንሣኤ ታሪካዊ ክንዋኔ ሥራ የእኛንም የግል ታሪክ የሚሆነው ባመንን ጊዜ ነው። እርግጥ እነዚህ እውነቶች በየቀኑ የሕይወት ልምዳችን ውስጥ በተግባር ይኖሩ ወይም አይኖሩ ይሆናል። ከክርስቶስ ጋር መሰቀላችንና የኃጢአት ባሕሪ ኃይል ከእኛ መወገዱ እርግጥ ቢሆንም፣ ድርጊቱ በእኛ ክንውን ብቻ ላይ የሚመሠረት አይደለም። ለውጤቱ በክርስቶስ መታመንና ራሳችንን ለርሱ ቁጥጥር መስጠት ይኖርብናል። የኃጢአት ባህሪ ለክርስቲያን በክርስቶስ ሞት ከስልጣኑ እንደተሻረ ጨቋኝ ገዥ ነው። አማኝ ምንም እንኳን የኃጢአት ድምጽ የሚሰማና አንዳንዴም የሚከተል ቢሆን፣ አሁን ግን እግዚአብሔርን ደስ የሚያሰኝ ሕይወት ለመምራት ነጻ ይሆናል። በምንም አኳኋን ከመለወጡ በፊት እንደነበረው አጢአት በህይወቱ ሊነግስ አይችልም። የክርስቶስ ሞት የሙሴን ህግ ፈጽሟል። ሞቱ የሙሴን ህግ ፍጻሜ ያደረሰ መሆኑ በአዲስ ኪዳን የተገለጠ እውነት ነው። ሮሜ 10 ቁጥር 4፣ ቆላስያስ 2 14። የዚህ እውነት ጥቅም አንደኛ ከጽድቅ ሁለተኛ ከቅድስና ጋር የተዛመደ ሲሆን ከሁለተኛው ጽንሰ ሐሳብ ይልቅ የመጀመሪያውን ማየት ይቀላል። ምክንያቱም ህግ ከአጢአተኛነት አለመጽደቁን አለመጽደቁ አጢአተኛን አለመጽደቁ በቀላሉ ይታያል። አዋርያ ስራ አስራ ሶስት ሰላሳ ዘጠኝ ሮሜ ሶስት ሃያ ስለዚህ ሰዎች ለመጽደቅ የሚፈልጉ ከሆነ ሌላ የመጽደቂያ መንገድ መዘጋጀት አለበት። ሕግ ለሰው ችግሩን ያሳየዋል እንጂ መፍትሄ አይሰጠው ገላትያ 3 ፥23 እስከ 25። ስለዚህ የክርስቶስ ሞት ጽድቅ የሚገኝበትን የእምነት ብቸኛ መንገድ ከፈተ። ይሁን እንጂ የሕግ ፍጻሜ ከቅድስና ጋር ያለውን ግንኙነት መረዳቱ ቀላል አይደለም፤ ምክንያቱም ከሙሴ ሕጎች ብዙዎቹ ለአማኙ ቅድስና ይረዱ ዘንድ በአዲስ ኪዳንም በድጋሚ ተጠቅሰዋል። ከዚህም ሌላ ሕጎቹ ከተወሰነ ክፍል ብቻ የተውጣጡ አይደሉ ለምሳሌ ከአስርቱ ትእዛዛት ከአስርቱ ትእዛዛት ዘጠኙ ሲደገሙ ሌሎች የሕግ ክፍሎችም እንዲሁ ተጠቅሰዋል። ሮሜ 139 ስለዚህ ከአስርቱ ትእዛዛት ውጪ ሌላው ሕግ ተሽሯል ማለት ጨርሶ አይቻልም። እንዲሁም ሁለተኛ ቆርንቶስ ምዕራፍ 3 ቁጥር 7 እስከ 11 ላይ አስርቱ ትእዛዛት በድንጋይ ላይ የተቀረጹቱ። እንደ ተሻሩ ያለማወላወል ይገልጣል። ታዲያ እነዚህ እውነቶች እንደምን አስማምቶ ለማጠቃለል ይቻላል? ክርስቲያን ለቅድስናው ከሙሴ ህግ በታች ነው ወይስ አይደለም? የዚህ መጽሐፍ ጻፊ እውነተኛ መፍትሄ ሊሆኑ ይችላሉ ብሎ የሚያስበው ህግና በህግ ውስጥ የተካተቱትን ትእዛዛት ለይቶ መመልከትን ነው። የሙሴ ህግ እግዚአብሔር በታሪክ ከሰጣቸው አያሌ ሕግጋት አንዱ ሲሆን እንደ መመሪያነቱ በጊዜው አገልግሎቱን ሰጥቶ ተፈጽሟል። አሁን አማኞች የሚኖሩበት መመሪያ የክርስቶስ ህግ ገላትያ ስድስት ሁለት ወይም የሕይወት መንፈስ ህግ ነው ሮሜ 8 ሁለት አንድ መመሪያ ሲያበቃ በሌላ መተካቱን ሲሆን በአዲሱ ውስጥ የሚካተቱ መመሪያዎች ግን ሁሉም አዲስና የተለያዩ አይሆኑ ይሆናል ስጋ ለመብላት በክርስቶስ ህግ ተፈቅዷል። አንደኛ ጢሞቴዎስ 4:3። ይህ ከጥፋት ውሃ በኋላ ለኖህ በተሰጠው መመሪያ ውስጥም ነበር ዘፍጥረት 9:3። እንዲሁም አንዳንድ የሙሴ ህጎች በክርስቶስ ህግ ሲካተቱ፣ ሌሎች አልተጨመሩ። ነገር ግን የሙሴ መመሪያ እንደ መመሪያነቱ አብቅቶለታል። ይህ ታዲያ ታዳጊ ልጆች ባሉበት ቤተሰብ ውስጥ ከሚኖር መመሪያ ጋር ይመሳሰላል። የተለያዩ የእድገት ደረጃዎች ለሚገኙ ታዳጊዎች የተለያዩ መመሪያዎች ይወጣሉ። ከነዚህ አንዳንዶቹ አንዳንድ ጊዜ በድጋሚ ይታያሉ። ስለዚህ የበፊቱ መመሪያ ከነ ትእዛዛቱ ተሽሯል ቢባልና በአዲሱ መመሪያ ውስጥ የበፊቶቹ ትእዛዛት መገኘታቸው ቢታወቅ የሚቃረን ሐሳብ አይመስልም። ልክ እንደ አካላዊ እድገት ይቆጠራል ለማደግ ግን የክርስቶስ ሞት የሙሴ ሕግ ለቅድስና የማያስፈልግ እንዳደረገው መረዳት ያስፈልጋል። የክርስቶስ ሞት ለአማኞች ከኃጢአት መንጻት መሰረት ነው። እንደኛ ዮሐንስ 1:7 የክርስቶስ ደም ወይም ሞት የማያቋርጥ መጽደቂያችን ነው። ይህ ማለት ግን ዳግም ስቅለት ወይም በኃጢአት የሳተው ክርስቲያን የሚነከርበት ደም የሚያስፈልግ ያስፈልጋል ማለት አይደለም። እና ለሁሌም የሞተው ጌታ አማኙ ሳይቋረጥ ሳያቋርጥ ከአጥያት የሚነጻበትን ሁኔታ የፈጠረለት መሆኑን ነው የሚያመለክተው። ቤተሰባዊው ግንኙነታችን በእርሱ ሞት ተስተካክሏል፣ በነሳም ታድሷል። የክርስቶስ ሞት ከመስቀሉ በፊት የነበረውን ኃጢያት ለማስወገድም መሰረት ነው ዮሐንስ ሮሜ 3 25 ስለ ደህንነት በብሉይ ኪዳን የተጠቀሰ ግልጥ ነገር የለም። ሙሉ በሙሉ የአጢአት ስርየት ማስገኛ ሁኔታዎች አልነበሩ። ስለዚህ በመሥዋዕት ተሸፍኖ የነበረ የአጢአት ዕዳ ሁሉ በክርስቶስ ሞት ተወግዷል። የክርስቶስ ሞት ለየትኛውም ዘመን የአጢአት ይቅርታ መሰረት ሲሆን ለዚህ አስፈላጊውም እምነት ነው። በእርግጠኛነት የማናውቀው ነገር ቢኖር እያንዳንዱ ዘመን ይጠይቅ የነበረውን ልዩ የእምነት ይዘት ነው። የክርስቶስ ሞት በሰይጣንና በአጋንንቱ ለመፍረድ መሰረት ነው። ቆላሲስ 2:15 ዮሐንስ 12:31። በሰይጣን ላይ የተላለፉት ፍርዶች በተለያየ ደረጃዎች የተከናወኑና ወደፊትም የሚፈጸሙ ቢሆንም የፍርዶቹ ሁሉ መሰረት ክርስቶስ በመስቀል አማካይነት በሰይጣንና በጭፍሮቹ ላይ ተቀዳጀው ድል ነው። ምሳሌዎቹ በብሉይ ኪዳን ስለ ክርስቶስ ሞት የሚያስረዱ ብዙ ምሳሌዎች ቢኖሩም የሚከተሉት ግን በጥልቅ መጠናት የሚገባቸው ናቸው መጠናት የሚገባቸው ናቸው። አንደኛ፣ የይስሐቅ በአብርሃም ለመስዋዕትነት መቅረብ ዘፍጥረት 22 ሁለተኛ፣ የፋሲካ በዓል ዘጸአት 12 ሶስተኛ፣ ዘሌዋውያን አንድ አምስት ያሉት አምስቱ መስዋዕቶች አራተኛ የክርስቶስን ሞት የማያቋርጥ የማንጻት ኃይል የሚያሳየው ቀይ ግደር ዘሐልቁ 19፣ አምስተኛ የቤዛነት ቀን ዘሌዋውያን 16፣ ስድስተኛ መገናኛ ድንኳን ዝግጅቶች ናቸው። የተሳሳቱ ሐሳቦች በታሪክ ሂደት የተለያዩ ሰዎች ስለ ክርስቶስ ሞት የተሳሳቱ ሐሳቦች ያቀርበዋል። አንዳንዴ ሐሳባቸው ጸር ጨርሶ አሰት ሲሆን ሌላ ጊዜ ደግሞ ከፍል እውነትን እውነትነት አለም ይሁን እንጂ የሞቱት ምትክነትን ምትክነት ዋና ሐሳብ ስለሚዘሉት ትምህርታቸው የተሟላ አይደለም። አንደኛ የክርስቶስ ሞት ለሰይጣን የተከፈለ ቤዛነት ነው። ይህ ሐሰት ነው። መስዋዕትነትን ቤዛነት መሆኑ በመጽሐፍ ቅዱስ ቢገለጥም መስዋዕትነቱ ለሰይጣን የተከፈለ ነው አይልም። ሁለተኛ የክርስቶስ ሞት ለኃጢአት ዋጋ አስፈላጊ አይደለም። ይህም ሌላው የተሳሳተ አመለካከታቸው ነው። የክርስቶስ ሞት የእግዚአብሔርን ፍቅር በማሳየት ግብረገባዊ ገባዊ ተጽዕኖ በማሳደርና ልባችንን በማለዘብ ወደ ንሳ ይመራል። ሶስተኛ የክርስቶስ ሞት ኃጢአት አያስተሰሪም ወይም እግዚአብሔር ኃጢአትን ይቅር እንድል አያደርገው። ይህ ሌላው ስህተታቸው ነው። የክርስቶስ ሞት ለሰዎች የእምነትና የታዛዥነት አቅጣጫ ያመለክታል። ይህ አቅጣጫ ወደ ህይወት የሚያመራ ሆኖ ለኑሯችን እና ለህይወታችን የክርስቶስ ምሳሌ እንድንከተል ያሳየናል። አራተኛ ክርስቶስ የእግዚአብሔርን አገዛዝ ለማርካት የሞተ ንጹህ ሰው ነው። ይህ የሆነው የእግዚአብሔር አገዛዝ ፍትሐዊ እንጂ አድሏዊ አለመሆኑን ለማሳየት ነው። የክርስቶስ ሞት ግን ከዚህ እጅግ ላቀና ህግ ኃጢያትን እንዴት እንደሚመለከተው የሚገልጥ ነው። አምስተኛ አክራሪ ያልሆኑ የዘመኑ ንድፈ ሀሳቦች ስለ ቤዛነት ያላቸው ሌላ አመለካከት፣ ለምሳሌ የክርስቶስ ሞት በምሳሌነቱ ገብረ ገባ የሆነና እግዚአብሔር ለኃጢያት ያለውን ጥላቻና ለሰው ልጅ ያለውን ፍቅር የሚገልጥ ነው የሚል ሀሳብ አላቸው። ሆኖም የክርስቶስ ሞት ለአጢአት የተከፈለ ቤዛነት መሆኑን ገለል ያደርጋሉ። የክርስቶስ ሞት ቤዛነት ስፋት የክርስቶስ ቤዛነት እስከ ምንድን ነው? የሞተውስ ለዘር ሁሉ ለሰው ዘር ሁሉ ወይስ ለምርጦቹ ብቻ? የሚለው ጥያቄ ለዘመናት ሲያከራክር ቆይቷል። አንዳንድ የመጽሐፍ ቅዱስ ክፍሎች የክርስቶስ ቤዛነት ለአንድ የተወሰነ ክልል ብቻ ነው ይላሉ። ለምሳሌ ለበጎች ዮሐንስ 10:15፣ ለቤተ ክርስቲያን ኤፌሶን 5:25፣ ለብዙዎች ማቴዎስ 20:28። አንዳንዶቹ ጥቅሶች ደግሞ የክርስቶስ ቤዛነት ሰዎችን ሁሉ የሚያጠቃልል መሆኑን ያመለክታሉ። በተለይ ዮሐንስ 1:29፣ 3:17፣ 2ኛ ቆሮንቶስ 5:19፣ አንደኛ ጢማቴዎስ 4:10፣ 2ኛ ጴጥሮስ 2:1 እና አንደኛ ዮሐንስ ሁለት ሁለትን መመልከት ይበቃል። እርግጥ የክርስቶስ ቤዛነት ውስን አለመሆኑን የሚያመለክቱ ጥቅሶች ውስንነቱ ውስጥ ያለው እምነት ያካትታሉ። ያም ሆነይ የክርስቶስ ሞት ወይም ቤዛነት ለሁሉም ነው ማለቱ ይመረጣል። የክርስቶስ ቤዛነት ለሰዎች ሁሉ ቢሆንም የሚያገለግለው ግን አምነው በግል የተቀበሉትን ብቻ ነው። በክርስቶስ ሞት የተገኙ አንዳንድ ጥቅሞች ከአያሌ የደህንነት በረከቶች ውስጥ ብዙዎቹ ለምሳሌ ጸሎትን የሚመሳሰሉት በአማኞች ልምምድ ስለሚታዩ ግልጥ ናቸው። ነገር ግን ልንለማመዳቸው የማንችል የማይቻልን ሌሎች በረከቶችም አሉ፣ ለምሳሌ ጽድቅ፣ ውጤታቸውን ግን እናውቃለን። እነዚህ የማን ለማመዳቸው በረከቶች ቢሆኑም ለትክክለኛው የክርስትና ህይወት ልምምድ መሰረቶች ናቸው። የክርስቶስ ሞት በእግዚአብሔር ዘንድ ለሚኖረን ተቀባይነት መሰረት ነው። የክርስቶስ ሞት በእግዚአብሔር ዘንድ ተቀባይነት የሚያስገኝልን መሆኑ በብዙ የክርስትና ትምህርቶች ተገልጧል። በመዋጀት ሮሜ 3:24፣ በእርቅ ሁለተኛ ቆሮንቶስ 5:19 እስከ 21፣ በይቅርታ ሮሜ 3:25፣ ከኃጢአት አልነት በመውጣት ቆላስያስ 1:13፣ በውድ ልጁ ተቀባይነት ኤፌሶን 1:6 በወደፊቱ ክብር እርግጠኛነት ሮሜ 8:30 እና በጽድቅ ሮሜ 3:24። ጽድቅ የሚለው ቃል ሌላ ማብራሪያ ይሻ ይሆናል። ማጽደቅ አንድን ሰው ጻድቅ ነው ብሎ ማወጅ ነው። በፍርድ ቤት ቋንቋ ወስደን ስንመለከተው አንድን ተከሳሽ ጥፋተኛ አይደለም ብሎ ከማንኛውም ቅጣት ወይም ፍርድ ነጻ ማድረግን ያመለክታል። እርግጥ መጽሐፍ ቅዱስ ውስጥ ጽድቅ የፍርድ ተቃራኒ ስለመሆኑ ተገልጧል። ጸዳገ ማያ 5:1 ሮሚያ 5:16 8:33 እስከ 34 መጽደቅ በጽድቅ መንገድ ነው የሚከናወነው ማለትም ከእግዚአብሔር ሕግ የሚፈለግበትን ሁሉ አሟልቷል። ጽድቅ የተገኘው እግዚአብሔር ኃጢአትን አስአይቶ እንዳላየ ስለሆነ ወይም ፍርድን ስላቆየ ወይም ጽድቁን ስለለወጠ ሳይሆን ሕግጋቱ ሁሉ በክርስቶስ ኢየሱስ ስለተሟሉ ብቻ ነው። የክርስቶስ ለሕግጋቱ ፍጹም ታዛዥ መሆንና ቅጣቱን የከፈለው ቤዛዊ የሞቱ ለጽድቃችን መሰረት ናቸው ሮሜ 5:9። እግዚአብሔር ሰው ጨርሶ የማይቻለውን ፍጹም ታዛዥነት ስለሚጠይቅ ጽድቅ በእኛ መልካም ሥራ ላይ አይመሰረትም። የጽድቅ ማግኛው መንገድ እምነት ነው ሮሜ 28 30። ይሁን እንጂ እምነት የጽድቅ መሰረት አይደለም። እምነት በእግዚአብሔር ጸጋ አማካኝነት ኃጢአተኛ የነበረው አማኝ ወዲያ በክርስቶስ ጽድቅ የተከፈለበት መንገድ ነው። በምናምንበት ጊዜ እግዚአብሔር በክርስቶስ ያለው ሁሉ ለኛ ይቆጠርልናል። ከፍርድም ነፃ አድርጎ ጽድቃችንን በትክክለኛው መንገድ ያውጃል። መጽሐፍ ቅዱስ የጸደቅነው በማመናችን ነው አይልም። ይህ ከሆነ እንግዲያውስ ጽድቅ በስራ ሊሆን ነው። እምነት የክርስቶስን ጽድቅ የምንቀበልበት መንገድ ነው። በዚህ አኳሃን በክርስቶስ ውስጥ ስለሆነው ስለሆነ ነው አማኙ የሚጸድቀው። በክርስቶስ ውስጥ ሲሆን እግዚአብሔር ጽድቁን ያረጋግጥለታል። ይህ ነው ጽድቃችን ማለት። በክርስቶስ ማመን አዲስ ስፍራ ያሰጣል፣ የሰማይ ዜግነትን ፊልጵስዩስ 3:20 በንጉሳዊ ክህነትና አንደኛ ጴጥሮስ 2:5 ቁጥር 9 በእግዚአብሔር ቤተሰብ አባልነትን ኤፌሶን 2:19 መንፈሳዊ ልደትን ዮሐንስ 3:5 በበጉ ሰርግ መታደምን ራእይ 19:7 እና ልጅነትን ጋላትያ 4:5 ይጨምራል። እነዚህ በእግዚአብሔርና እሱን በሚያምኑት መካከል የተመሰረተውን አዲስ የቅርብ ግንኙነት ለማሳየት የቀረቡ ምሳሌዎች ናቸው። በአዲስ ልደት እና በማደጎ ልጅነት መካከል ልዩነት እንዳለ ማስተዋል ያስፈልጋል። ሐዋርያው ዮሐንስ በእግዚአብሔር ቤተሰብ ውስጥ የእግዚአብሔር ልጅ በግሪኩ ፓይዲዮን ወይም ቴክኖን ስለመሆናችን ብዙ ይናገራል። ይህ ግኑኝነት የሚመሰረተው እንደገና በመወለድ ነው። ዮሐንስ ምዕራፍ 1 እና 2 የሚያመለክተውም ልደቱንና የበሰለ ሰው እስከሚሆን ድረስ ያለውን እድገት ይሆናል። ሆኖም አዋርያው ጳውሎስ የእግዚአብሔር ልጅ ለመሆን በግሪኩ ሁዮስ ወይም እግዚአብሔር ቤተሰብነት በማደጎ መሰጠት የሚል ሌላ ምሳሌ ይጠቅሳል። ይህም ቤተሰብነት አንድ ሰው የራሱ ራሱ ያልሆነን ሕፃን እንደ እውነተኛ ልጆቹ ባለመብትና ወራሽ ሲያደርገው የሚታይ አይነት አዲስ ግንኙነት ነው፣ የማደጎ ልጅ የሚባለው አይነት። በዚህ አኳኋን የእግዚአብሔር ልጅ የሆነ ሁሉ በልደቱ በእድገቱ በብስለቱን ሁሉ ለልጅ የሚሰጠውን ማንኛውንም ጥቅሞችና መብቶች ከእግዚአብሔር ቤተሰብ ጋር ይካፈላል። ይህ አይነቱ ልጅነት ክርስቶስን ለሚቀበሉ ሁሉ የሚሰጥ አዲስ ስልጣን ነው። የልጅነት መብት ውጤቶች ከባርነት ከሞግዚቶች ከስጋ ኃጢአት ነጻ መውጣት ገላትያ አራት አንድ እስከ አምስት ሮሜ ስምንት አስራ አራት እስከ አስራ ሰባት ሲሆን እዚህ መብት እንድንካፈልና እንድንረካበት የሚያደርገን ደግሞ መንፈስ ቅዱስ ነው። የክርስቶስ ሞት ላማኙ ውርስ ያስገኛል። ይህም በክርስቶስ ሙሉ መሆንን ቆላስያስ 2:9-10፣ መንፈሳዊ በረከትን ሁሉ ማግኘትን ኤፌሶን 1:3፣ ስለ መንግስተ ሰማይ ውርስ እርግጠኛ መሆንን አንደኛ ጴጥሮስ 1:4 ያጠቃልላል። ለክርስቶስና ለክርስት ለክርስትና ህይወት አስፈላጊ የሆነው ብርታትና ኃይል በክርስቶስ ሞት ተረጋግጧል። የደህንነት በረከት ከጸጋ በታች መሆንን ማለትም በኃጢያት እንዳንቀጥል ሮሜ 6:14፣ ከሕግ ነፃ መሆንን ሁለተኛ ቆሮንቶስ 3:6-13፣ በእያንዳንዱ የስላሴ አካላት መሞላትን ኤፌሶን 4:6፣ ገላትያ 2:20፣ አንደኛ ቆሮንቶስ 6:19 ይጨምራል። ከክርስቶስ ሞት የሚገኝ ሌላ በረከት ቅድስና ነው። መቀደስ የሚለው ቃል መለየት ማለት ሲሆን ቅድስና ለክርስቲያን ሶስት ትርጉም አለው። አንደኛ አማኙ የእግዚአብሔር ቤተሰብ ሆኖ ተለይቷል። ይህ ስፍራዊ ቅድስና ይባላል። አማኙ ከእግዚአብሔር ቤተሰብ እንደ አንዱ ተቆጠረ ማለት ነው። መንፈሳዊ ሁኔታ ምንም ይሁን ምን መንፈሳዊ ስፍራን ይመለከታልና ይህ ለማንኛውም አማኝ? እውነት ነው። አንደኛ ቆሮንቶስ 6:11ን በማንበብ የአማኞችን ስጋዊ ሁኔታ ያስታውሱ። ይህ ስፍራዊ ቅድስና በክርስቶስ ሞት ላይ የተመሰረተ መሆኑን ዕብራውያን 10 10 ግልጥ ያደርገዋል። ተግባራዊ ልምምዳዊ ቅድስና ደግሞ ሌላው ጉዳይ ነው። አማኞች የተለየን ስለሆነን የተለየ ሰው ኑሮ እንኖራለን። አንደኛ ጴጥሮስ 1 16! በቅድስና የሚገኝ ስፍራን በተመለከተ ማንም ከማመን በላይ ቅዱስ አይደለም፣ ከማንም በላይ ቅዱስ አይደለም። አንድ አማኝ ከሌላው በቅድስና አኗኗሩ የሚበልጥ መሆኑን ግን መናገር ይቻላል። የአዲስ አዲስ ኪዳን ምክሮች ሁሉ በመንፈሳዊ እድገት ሊታይ ስለሚገባ ተግባራዊ ቅድስና የተጻፉ ለተግባራዊ ቅድስና የተጻፉ ናቸው። በተጨማሪም ስፍራዎችንና ተግባራችን አንድ እስካልሆነ ሆነ ድረስ ለእግዚአብሔር በፍጹም ቅድስና ተለያይተናል ለማለት አንችልም። ይህ እውነት የሚሆነው ክርስቶስን ስናየውና እንደርሱ ስንሆን ብቻ ነው። አንደኛ ዮሐንስ 3 1 እስከ 3። ስለዚህ አንዱ የቅድስና መልክ የወደፊት ቅድስና የሚባል ሲሆን ይህ የትንሣኤ አካል በመልበስ ከሌሎች ቅዱሳን ጋር በሙሉ ክብር የምንገኝበት ጊዜ ነው። ኤፌሶን 5 26 እስከ 27፣ ይሁዳ 24 እስከ 25። ያማኙ ዋስትና ከእውነተኛ አማኝ ጋር በተያያዘ ሁኔታ ነው። የዘላለማዊ ዋስትና ጥያቄ ትምህርት መቅረብ ያለበት እርግጥ፣ በአንድ ወቅት የምና ያምንበት የነበረውን እውነት የካደ የሚመስል ሰው መዳን አለመዳን በቅድሚያ መናገር ያስቸግራል። በተጨማሪም ስጋዊ ክርስቲያኖች በመንግስተ ሰማያት እንደሚኖሩና ስራቸውም እንደ እንጨት ሳርና አገዳ እንደሚቃጠል ይታወቃል። ቢሆንም እነዚህ ክርስቲያኖች የዳኑ መሆናቸውን እናውቃለን። አንደኛ ቆሮንቶስ 3:15 ህይወታቸውን ስንመለከት ግን ከነሱ አንዳንዶች ደህንነታቸውን አጥተዋል ወደሚል ማጠቃለያ እንደርስ ይሆናል። ዋናው ጥያቄ ግን ይህ ነው። እውነተኛ አማኝ ኃጢያትን በመስራቱ እምነቱን በመጣሉና በሌላ ምክንያት ደህንነቱን ያጣል? ይህ ከምዕራፍ ሰባት የቀጠለ ሶስተኛው ክፍል ነው። የክፍሉ መጀመሪያ ሀሳብ በምዕራፍ ሰባት ሁለተኛው ክፍል ላይ መጨረሻ ለ ከተነሳው ጥያቄ ጋር የተያያዘ በመሆኑ ጥያቄውን በመድገም እንቀጥላለን። እውነተኛ ማኝ ኃጢያት በመስራቱ እምነቱን በመጣሉና በሌላ ምክንያት ደህንነቱን ያጣል? የዘላለማዊ ዋስትና ማረጋገጫ። በመጨረሻም የዋስትና ትምህርት በእግዚአብሔር ክንውን ላይ የሚመሰረት ነው። ይህ ሳይሆን ቀርቶ አንድ ሰው ደህንነቱን ቢያጣ እንዳንድ እግዚአብሔር ሰዎች ስራዎች ሊቀለበሱ ነው ማለት ይሆናል። ለምሳሌ አንደኛ በዳንን ጊዜ መንፈስ ቅዱስ የክርስቶስ አካል አድርጎናል። አንደኛ ቆሮንቶስ 12 13 አማኝ ደህንነቱን የሚያጣ ከሆነ ዳግም በዚያ አካል ይወጣል ማለት ነው ዳግም ከዚያ አካል ይወጣል ማለት ነው። እንደዚህ ያለው ሀሳብ በቅዱስ ቃሉ አልተመለከተም። ሁለተኛ መንፈስ ቅዱስ እስከዛ እስከ ቤዛ ቀን ድረስ አማኙን አትሞታል ኤፌሶን 1:13 4:30። ደህንነት የሚታጣ ከሆነ ይህ ማተም ከቤዛ ቀን በፊት ይሰበራል ማለት ይሆናል። ሶስተኛ፣ ደግሞ በማንኛውም ሁኔታ ውስጥ እኛን መጠበቅ የአብ አላማና ተግባር ነው። ዮሐንስ 10:28 እስከ 30 13 አንድ በመጨረሻ ያለ ነውርና ነቀፋ በፊቱ የምንቀርብ የሚቀርብ የሚያቀርበንም እርሱ ነው። ይሁዳ 24 አራተኛ አጥጋቢ የሆነው የዋስትና ማሳመኛ ቃል ያለ ጥርጥር በሮሜ 8:28 እስከ 39 ላይ ተጽፏል። የመረጃዎቹን ጥንካሬ ያስተውሉ! በመጀመሪያ የተወሰኑት ተጠሩ ጻደቁ ከበሩ። የሃላፊ ጊዜ የሆነውን ግስ ለወደፊት ድርጊት ልንጠቀምበት እንችላለን። ምክንያቱም አንድም ሜዳነ ሰው እንደማይጠፋ እርግጠኞች ነንና አስቀድሞ ከማወቅ እስከ መወሰን ድረስ ያለው ሰንሰለት ማለትም መጠራትና መጽደቅ እስከሚከብሩ ድረስ እንደጸኑ ይቆያሉ። ሁለተኛው የእግዚአብሔርን ምርጦች በመክሰስ ደህንነታቸውን የሚያሳጣ አንዳች ኃይል አይኖርም። ክስ ሁሉ የሚቀርብለት ፈራጅም ሆነ አጽዳቂ እግዚአብሔር ነውና፣ ቁጥር 33 ዳኛው ጻድቃን ናቸው ብሎ የበየነላቸውን አማኞች የመርታት እድል የሚኖረው ምን አይነት ከሳሽ ነው? ሶስተኛ፣ ጌታ ስለኛ ያለማቋረጥ እየማለደ ነው። የራሱ ለደህንነታችን በቂ ዋስትና ነው። ቁጥር 34ን ከአንደኛ ቁጥር 34ን እንደገና ከአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጋር ያነጻጽሩ። አራተኛ ምዕራፍ ምዕራፉ እርግጠኛና ጽኑ በሆነ ቃል ኪዳን የተደመደመ ሲሆን ምንም አይነት ሁኔታ እኛንም ከሆነ ማንኛውንም ሌላ ፍጡር ቁጥር 39 በጌታችን በኢየሱስ በክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ይህ ማንኛውንም ቀዳዳ የሚደፍን ማረጋገጫ ይሆናል። እርግጥ አንዳንድ ሰዎች ደህንነታችንን እናጣለን ብለው ሳይሰጉ የዘላለም ዋስትናን ትምህርት እንደ ፈቃድ ወረቀት እየተጠቀሙ በኃጢያት ሲኖሩ ይታያሉ። ይህ ተገቢ አይደለም። እግዚአብሔር በጣም የምናመሰግንንና ቅዱስን ኑሮ ለመኖር የምንጥር መሆን አለብን ሮሜ 6:1-14 ይህም እንደ ማንኛውም እውነት ሁሉ ይጣመምና ይዋሽበት ይሆናል። አንድ ሰው ደግሞ በማመን ለሁለተኛ ጊዜ ልድን እንደሚችል ካመነ ደህንነትን አጣለው ብሎ ሳይፈራ መኖር ይችላል። ዋስትና የለም የሚለው ትምህርትም ቢሆን በኃጢአት የመኖሪያ ፈቃድ ሊሆን ይችላል። አንዳንድ አስቸጋሪ ጥቅሶች ዋስትና የለም ብለው የሚያስተምሩ ብዙዎቹ ጥቅሶች የተጻፉት በቤተ ክርስቲያን ተግባራዊ ችግር መኖሩን በማስመልከት ነበር። በአዲስ ኪዳን ጊዜም ከቤተ ክርስቲያን አባላት መካከል በእውነት የዳነው ማን መሆኑን ማወቁ ከባድ ነበር። ስለዚህ ቃሉን የሚጽፈው ሐዋርያው አንዳንዶችን የእምነታቸው ማረጋገጫ የሚሆን ፍሬ በተጨባጭ እንዲያሳዩ ሲጠይቅ፣ አንዳንዶችንም የደህንነት እምነት ያላቸው ስለመሆኑ እርግጠኞች እንዲሆኑ ማክሯቸዋል። ለምሳሌ ዕብራውያን 6 አራት እስከ 6 በተለያየ መንገድ ቢተረጎምም አእምሯቸው ላልበሰለና የጸና ህይወት ለሌላቸው አማኞች ማስጠንቀቂያ ነው። ስለዚህ ጻፊው እንደግ ይላል፣ ቁጥር 1 ምክንያቱም በክርስቶስና በክርስትና ህይወት እንደገና ሀ ብሎ መጀመር የሚባል ነገር ስለሌለ አማራጩ ባሉበት መቆም ወይም ወደፊት መራመድ ይሆናል። ይጥቅስ አንድ ሰው ደህንነቱን ሊያጣ እንደሚችል የሚያስተምር ከሆነ እንግዲያው በድጋሚ ለመዳን እንደማይቻልም በግልጥ ያብራራል። በዚህ ምክንያት የአማኙ የዘላለም ዋስትና ልክ አለመሆኑን ለማስረዳት ይጥቅስ ለመጠቀም መሞከር ልክ አለመሆኑን ለማረጋገጥ ለማረጋጋት ካለ ማስቻሉን በላ ሌሎች ሊደርስባቸው የማይችሉና ሊደረስባቸው የማይችሉና አስቸጋሪ የሆኑ ነገሮችን ችግሮችን ይፈጥራል። በጸሐፊው ግምት በዮሐንስ 15:6 የተገለጠው ዋጋ የሌለው ሥራ ሁሉ በክርስቶስ የፍርድ ወንበር ፊት እንደሚቃጠል ነው። አንደኛ ቆሮንቶስ 3:15 መሰረት ያም ቢሆን ደህንነት የተረጋገጠ ነው። በአንጻሩ ብዙ ሰዎች እነዚህ ሁለት ጥቅሶች ለአፋዊ አማኞችና በእውነት ደግሞ ላልተወለዱ ሰዎች የተናገሩ ናቸው ይላሉ። የአይቆብ 2 14 26 የማይሰራ እምነት መጀመሪያውኑ የሚድን የሚያድን እምነት አይደለም ይላል። በሌላ አነጋገር እምነት ብቻ ነው የሚያድነው። ነገር ግን የሚያድነው እምነት ብቻውን ሆኖ አያውቅም። የደህንነት ቃላት ደህንነት በእምነት ብቻ የሚገኝ መሆኑ በአዲስ ኪዳን ከሁለት መቶ ጊዜ በላይ ተገልጧል። ይህ እምነት ጌታ ኢየሱስ ክርስቶስ በእኛ ፋንታ ስለ ኃጢያታችን እንደሞተ መገንዘብና መቀበል ነው። ዮሐንስ 3:16 ሐዋርያት 16:31 ደህንነት ነጻ ስጦታ ነው። ስለዚህ በማንኛውም ሁኔታ ቢሆን ደህንነትን እኛ ለእግዚአብሔር አንዳች ስጦታ አበርክተን እንዳገኘ ነው ከማስመሰል መጠንቀቅ ይኖርብናል። እርሱ ሁሉንም ስለሰጠን በእምነት እንቀበላለን ዮሐንስ 1:12 ደህንነት በእምነት አማካይነት በጸጋው እንደሚገኝ የማይገልጥ ልዩ ወንጌል መስበክ በገላትያ 1:8 እስከ 9 ያለውን መርገም ወይም አናቴማ ያስከትላል። እንዲህ አይነት የሐሰት ወንጌል ዋጋቢስ ወይም ውግዝ ነው። ይህ ከባድና ብርቱ ማስጠንቀቂያ ቢሆንም ባለንበትም ሆነ ባለፉት ዘመናት ብዙዎች የሐሰት ወንጌል ሰብከዋል። ማመንና ራስን መስጠት እዚህ ላይ ትልቁ ጥያቄ ለመዳን ክርስቶስን እንደ ሕይወት ጌታ መቀበል ያስፈልጋልን የሚል ነው። በአሁኑ ጊዜ ብዙዎች አዎን ያስፈልጋል ይላሉ። ለምሳሌ በጣም የታወቀ አንድ ደራሲ ወንጌልን በተሳሳተ ሁኔታ ስለሚያቀርቡ ሰዎች ሲጽፍ ከሰዎች የሚፈለገው ጌታን ኃጢአት ተሸካሚ አድርገው እንዲያምኑት ብቻ ነው ነውን? ራሳቸውን በመካዴዎታቸው ገዢ ሊያደርጉትስ አይገባምን? ብሏል። በሌላ አባባል አንድ ሰው ለመዳን በጌታ ማመንና ራሱን ለርሱ ቁጥጥር ስር አሳልፎ መስጠት አለበት። ሕይወት መስጠትን ባጠቃለል እንኳን አንዳንድ ጊዜ ራሴን የመስጠት ፈቃደኛነት ሊኖር ይገባል ይባላል። ይህ ቢያንስ ለስጋዊ ክርስቲያኖች መኖር፣ ዛሬ በጣም ብዙ ናቸው፣ በር ይከፍታል ታዲያ ፈቃደኛነትና እምነት በደህንነት ወቅት የሚያስፈልግ ከሆነ ምን ያህል ፈቃደኛነት ነው የሚያሸው? ለመዳን ራስን አሳልፎ መስጠት ካስፈለገ ለምን እንደው ታዲያ አዲስ ኪዳን ዳኑ አማኞች ጭምር ራሳቸውን እንዲሰጡ የሚጠይቅ ሮሜ። ይህን ትምህርት በተመለከተ አራት ነገሮችን ለመጥቀስ ይቻላል። አንደኛ፣ ሰዎች እምነት ጥልቀት እንዲኖረው ከመጓጋት የመነጨቅን ሙከራ ነው። ሁለተኛ ጌታ የሚለው ቃል ያሉትን የተለያዩ ትርጉሞች ካለመረዳት ነው። ሶስተኛ አማኞ ሕይወቱን በእግዚአብሔር ዓላማ መምራትን በመማሩ ረገድ እያደገ የሚሄድበትን መንገድ ግልጥ አይደለም። አራተኛ በቀላሉ ማመን ብቻ የሚለውን አሳብ ለመቃወም ነው። እርግጥ የነገሩ መጨረሻ የሚወሰነው መጽሐፍ ቅዱስ ስለማመን ነው ስለመታዘዝና ስለማመን ስለመታዘዝና ራስን ስለመስጠት በሚገልጠው እውነት ላይ በመመስረት ብቻ ይሆናል። ጥልቀት የሌለው እምነት ቃሉ በሚሰበክበት ጊዜ የምንጠብቀው ጉዳይ መሆኑን ጌታ ራሱ ገልጧል። ሉቃስ 1 ሉቃስ 8 12 እስከ 15 ራሳቸውን ያልሰጡ ብዙ አማኞች እንደነበሩ ለሰባቱ አብያተ ክርስቲያናት በራእይ ሁለት እና 3 በተጻፈው ደብዳቤ ተገልጧል። በራእይ በተለይ በራእይ 2:13 እስከ 14 2:19 እስከ 20 ን በጥንቃቄ ይመልከቱ። ስጋዊ ክርስቲያኖች ለሽማት ለሽልማት ባይበቁም ሕይወታቸው እንደሚድን ተጽፏል። አንደኛ ቆሮንቶስ 3:15 አንድ ሰው የውሸ ተማኞችና ሰተኞች ሊቃውንት በቤተክርስቲያን እንዳይኖሩ ቢመኝም እንደ መጽሐፍ ቅዱስ አባባል ይሄም አይቻል ነገር ነው። ጌታ የሚለው ቃል የተለያዩ ትርጉሞች አሉት። አንዳንዴ ማረግ ወይም ያክብሮት ቃል ይሆናል። ጌቶች እንደምንለው አይነት ዮሐንስ 4:11 አንዳንድ ጊዜም የበላይ ያለቃ እንደ ማለት ነው። ሉቃስ 6:46 በአዲስ ኪዳን ያለው አብዛኛው ትርጉም ግን በብሉይ ኪዳን ያህዌ ከሚለው የእግዚአብሔር ስም ጋር የሚስተካከል ነው። የናዝሬቱ ኢየሱስ አምላክነቱን በገለጠና ተከታዮቹንም ጌታ ወይም ጌታ ኢየሱስ ባሉት ጊዜ እሱ የናዝሬቱ ኢየሱስ ስጋ የለበሰ የብሉይ ኪዳኑ ያህዌ ለመሆኑ ግልጥ ማስረጃ ነበር። አምላክ ሰው ለሆነበት መገለጫ ነበር። ክቡር ኢየሱስ ቢባል ወይም ሌላ የማዕረግ ስም ቢሰጠው ኖሮ በጊዜው የነበሩ ሰዎች ሊወግሩት ወይም ሊሰቅሉት ባልተነሱ ነበር። ያህዌ ኢየሱስ በመባሉ ነው ለሞት የዳረገው። እርግጥ በመለኮታዊነቱ ትርጉም መሰረት ጌትነቱ ለአዳኝነት ተግባሩ ፍጹም አስፈላጊ ነበር። አዳኝ የመዳን ክህሎት ይኖረው ዘንድ ስጋ የለበሰ አምላክ መሆን ነበረበት ለመሞት ሰው ሞቱ ዋጋ ያለው የኃጢአት ክፍያ ይሆን ዘንድ ደግሞ እግዚአብሔር መሆን አለበት። ይህ ነው ሮሜ 10 ቁጥር 9 እና የሐዋርያት ስራ 2 ቁጥር 36 ትርጉም ደቃ መዛሙር ተማሪ ነው። ልክ እንደ ይሁዳ ያልዳኑ የጌታ ደቀ መዛሙርት ሊኖሩ ይችላሉ። ደቀ መዛሙርት የማፍራት ተግባር ያመኑትን በማጥመቅና ያለማቋረጥ በማስተማር ይከናወናል። ማቴዎስ 28፥19 ግራ መጋባት የሚፈጥረው ለመንፈሳዊ እድገት የሚያስፈልጉ ነገሮችን ደቀ መዝሙር ለመሆን የሚያስፈልጉ ግዳጆችን አደርገን ስንወስድ ግዳጆችን አደርገን ስንወስድ ወይም የጸደቀ ደቃ መዛሙርትነት በባህሪያት ባህሪያትን ለደቃ መዝሙርነት መመልመያ መመዘኛ ስናደርግ ነው። እነዚህን ሁለት የደቃ መዛሙርትነት ጽንሰ ሐሳቦች ጌታ እንዴት ጎን ለጎን እንዳስቀመጣቸው በጥንቃቄ ያስተውሉ። በሉቃስ 14፡16 እስከ 24 ላይ በተጠቀሰው ታላቅ የራት ግብዣ ምሳሌ ወደ ግብዣው ማንም ሊገባ እንደሚችልና ጥሪው ለሁሉ ነጻ መሆኑን ሲጠቅስ በሉቃስ 14:25 እስከ 33 ላይ እንዲሁ ደቃ መዛሙርትነት ሳያቋርጡ እሱን መከተል መሆኑንና እድሉም ለጥቂቶች የተወሰነ መሆኑን አስተምሯል። እነዚህን የአገልግሎት መመዘኛዎች የህይወት ማግኛ ግዴታዎች ማረግ ማድረግ ግን ወንጌልን ማምታታትና እንደ ንጹህ ውሃ የጠራውን የእግዚአብሔርን ጸጋ በሰው ስራ ማደፍረስ ነው። በተጨማሪም ደቃ መዝሙርነት ጌትነት ድርጊትን እንጂ ፈቃደኛነትን ብቻ እንደማይሻ ማስተዋል ይጠይቃል። ለመሆኑ ራሳቸውን ያልሰጡና ያልታዘዙ ግን የእውነተኛ አማኞች ምሳሌ የሆኑ ሰዎች በመጽሐፍ ቅዱስ ውስጥ አሉኒ? አዎ አሉ። በአዲስ ኪዳን ጻድቅ ተብሎ የተጠራው ሎጥ ሁለተኛ ጴጥሮስ 2:7 በዘመኑ ሁሉ የእግዚአብሔርን ጌትነት ችላ ያለ ደካማ ሰው ምሳሌ ነበር ጴጥሮስ ለምሳሌ ጌታ ሆይ አይሆንም በማለት ለጥቂት ጊዜም ቢሆን የጌታን ጌትነት አልተቀበለም ብሎ ነበር ሐዋርያት 10 14 ምናልባት በጣም ግልጥ የሆነው ምሳሌ በኤፌሶን ማኞች ዘንድ የታየው ይሆናል ሐዋርያት 19 8 እስከ 19 አንዳንዶች የአስመትና የጥንቆላ መጻሕፍቶቻቸውን ከማቃጠላቸውና በእነዚህ መጻሕፍት መጠቀም ኃጢአት መሆኑን ከመናዘዛቸው በፊት ለሁለት ዓመት ወይም ከዚያ በላይ ለሆነ ጊዜ የዳኑ ነበሩ። በሌላ ቃል በአስመት መጻሕፍት መጠቀም እንደሌለባቸው ያወቁ ግን ያላስወገዱ ክርስቲያን ከሆኑ ሁለት ዓመት የሞላቸውና ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ነበሩ። ያ ድርጊታቸው አማኝ ለመሆን እንቅፋት አልሆነባቸው። ደህንነታቸው በእምነትና የአስመተነ እቃ ለማስወገድ ፈቃደኛ በመሆናቸው ላይ ተመሰረታል ነበረ። ማመን ቀላል ነገር ነው ነውኒ በእምነት ውስጥ የሚካተቱ ነገሮች እስከታወቁ ድረስ መልሶ አይደለም ይሆናል። ምክንያቱም እምነታችን የማይታመንን ነገር እንድታመን ስለሚጠይቅ ነው ያውም ሰዎች ባላዩት ወይም ዛሬም በህይወት ከምኖሩ ሰዎች መካከል አይቸዋለሁ ብሎ የሚናገርለት ምስክር በማይገኝለት ሰው በጓደኞቹ የተጻፈን ታሪክ ብቻ በመመልከት እንዲያምኑ ስለሚጠይቅ ነው በእውነት በማይታየው ክርስቶስ ማመን ቀላል ነውን እንዲሁም ሰዎችም በዚህ ባልታየው ሰው እንዲያምኑ በእርሱም ሞት ምክንያት የአጥያትን ይቅርታና የዘላለም ህይወት እንዲያገኙ የአጥያታቸውም ዋጋ የተከፈለ መሆኑን አሜን ብለው እንዲቀበሉ እንጠይቃቸዋለን ታዲያ ይህ ቀላል ጥያቄ ነው? በዚህ ባልተጠየቀ የእግዚአብሔር ጸጋ ላይ አንዳች ነገር መጨመር ቢቃጣው ከበጎ ሐሳብ ቢመነጭ እንኳን በመጀመሪያ የእምነትን መሰረት ለሰዎች በጣም ግልጥ ያደርጉላቸው። ደግሞም ስለ እርሱ ምን ማመን እንደሚገባቸው ያስረዷቸው። ከዚያም ወደ ጌታ ኢየሱስ ሰው ወደ ሆነው አዳኝ ላመኑ ሁሉ የዘላለም ህይወትና የኃጢያት ይቅርታን ወደሚሰጠው አምላክ እያመልክቷቸው ይህ ነው ጌታ ራሱ በምድራዊ ይህን ነው ጌታ ራሱ በምድራዊ አገልግሎት ወቅት ከኃጢአተኞች ጋር በመገናኘት ያከናወነው። ለሰማራይቱ ሴት የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ የሕይወትም ውሃ ይሰጥሽ ነበር አላት። ዮሐንስ 4፥10 የጠየቃት ነገር ቢኖር ክርስቶስ ወይም መስህ መሆኑን ቁጥር 26 እንድታውቅና የዘላለም ህይወት ስጦታ ከርሱ እንድትቀበል ነበር ለመዳን ይቻላት ዘንድ ውስብስብ የነበረውን የአጢአት ህይወቷን ልታስተካክል አልነበረም። ይነገራት ማመንና መጠየቅ። ጥምቀት ከእግዚአብሔር የተሰጠና በጣም ጠቃሚ የሆነ የእምነት የእምነት መመስከሪያ መንገድ እንጂ የደህንነት መመዘኛ አይደለም። ሳይጠመቁ ወደ መንግስተ ሰማያት ሊሄዱ ይችላሉ በመስቀል ላይ እንደነበረው ወንበዴ። ጥምቀት ለደህንነት ያስፈልጋል የሚሉ ሰዎች ሌሎች በመቶ የሚቆጠሩ ጥቅሶችን ወደ ጎን በመተው አንዳንድ ጥቅሶችን ለመደርደር ይሞክራሉ። በሐዋርያት ስራ ምዕራፍ ሁለት ቁጥር 38 ላይ ያለው ቃል ኃጢአት ኃጢአት ስለ ተሰረየ ተጠመቁ ተብሎ ሊተረጎም ይችላል። እዚህ ላይ አይስ የሚለው የግሪክ መስተዋድድ የአማኙን የጥምቀት መሰረት ያመለክታል። መጠመቅ ያለበት ኃጢያቱ ይቅር እንዲባልለት ሳይሆን ኃጢያቱ ይቅር ስለተባለለት ነው። ይህ የማስተዋደዱ የተለመደ ትርጉም ባይሆንም በማቴዎስ 12:41 ላይ ይህንን የመሰለ ትርጉም መቅረቡ እንደ ምሳሌ ሊቆጠር ይችላል። ስለዚህ ይህ ኃጢያት ስሬት የመጠመቅ መሰረት እንጂ የጥምቀት አላማ ሊሆን አይችልም። የሐዋርያት ሥራ 22:16 ጥምቀት የጳውሎስን ኃጢያት እንዳነጻ የሚናገር ይመስላል። በትክክል ስታይ ግን የጥቅሱ ሐሳብ ይህ አይደለም። በዚህ ቁጥር ሁለት ትእዛዞች አሉ፣ ተጠመቅ እና ታጠብ። ሌሎች ሁለት ነገሮች ተጠቅሰዋል፣ ተነስተህ እና እየጠራ! እነዚህ ሲጣመሩ ተጠምቀህ ተጠምቀህ ተነሳ፣ የጌታን ስም እየጠራ ኃጢያትን ታጠብ የሚሉ ሊሆኑ ይችላሉ። በሌላ አባባል የኃጢአት መታጠብና ጥምቀት እንደ ምክንያትና ውጤት ሊገናኙ አይችሉም። መነሳቱ ጥቅም ስለወሰደ ነው። መነሳቱ ጥምቀት ስለወሰደ ነው። የኃጢአቱ መታጠብ ደግሞ የጌታን ስም ስለጠራ ነው። ማርቆስ 16 16 ጥንታዊ የግሪክ ጽሑፍ ስለማይገኝ በመጀመሪያው የማርቆስ ጽሑፍ ቅጂ ውስጥ መሆኑ በደንብ አልተረጋገጠ። ስለዚህ ለደህንነት አስፈላጊ የሆነውን የጥምቀት ትምህርት በዚህ ክርክርን ባስነሳ ጥቅስ ላይ መመስረት አግባብ አይሆንም። ነገር ግን ቃሉ እስትንፋሰ እግዚአብሔር ያለበት ከሆነ በጥምቀት ዳግም ልደት ይገኛል ብሎ የሚያስቡ ሁሉ በጥቅሱ መጨረሻ ጥምቀት የሚለው ቃል መዘለሉን ልብ ሊሉ ይገባል። ለመዳን ጥምቀት አስፈላጊ ነው የሚሉ ወገኖች በትምህርታቸው የሚያቀርቧቸው ጥቅሶች በሙሉ አከራካሪ ትርጉም ያላቸው ናቸው። የጌታና የሐዋርያት ትምህርት በግልጥ የሚያሳየን ግን በክርስቶስ ማመን ለደህንነት በቂ መሆኑን ነው። ዮሐንስ 6:29 ሐዋርያ 10:13:39 ንስሐ መግባትና ማመን በግሪክ ቋንቋ ንስሐ መግባት በቀጥታ ሲተረጎም ሐሳብን መለወጥ ማለት ነው። ይህ ስባል ምንን በሚመለከት ነው? ሐሳቤን የሚለውጠው የሚል ጥያቄ ያስነሳል። አንድ ሰው ኃጢአቱን በተመለከተ ሀሳቡን ቢለውጥ ማለትም ኃጢአት በመስራቱ ብጸጸት፣ ይህ ድርጊቱ ሊያድነው አይችልም ሊያድነው አይችልም። በዚህ አመለካከት አስር ቤትም እስር ቤትም ሆነው ውጭ የሆነው ስለ ፈጸሙት ግፍ የሚያዝኑ ብዙ ወንጀለኞች አሉ። ስለሰሩት ጥፋት ያዝናሉ። ይህ ግን ወንጀለኛነታቸውን ይተዋሉ ማለት አይደለም። እንዲሁም ሰዎች ከአዳኛቸው ቅርታን ሳይሹ ስለ በደላቸው ሊያዝኑ ይችላሉ። ነገር ግን ንስሐ ማለት ክርስቶስን ስላለመቀበል ኃጢአት ሀሳብን መቀየር ማለት ከሆነ ይህ አይነቱ ንስሐ ያድናል በክርስቶስ ማመን ሆኖም ይቆጠራል። ይህን እንዲፈጽሙ ነበር ጴጥሮስ በባላ አምሳለት ሰዎችን ያሳሰባቸው። ስለ ናዝሬቱ ኢየሱስ የነበራቸውን አስተሳሰብ እንዲለውጡ ያስፈልግ ነበር። ቀደም ሲል ኢየሱስ ከእግዚአብሔር ጋር እኩል ነኝ በማለቱ አምላክን እንደተሳደበ ቆጥረውት ነበር። አሁን ግን ለደህንነታቸው ሊያምኑት የሚገባ አምላክና ሰው የሆነ አዳኝ እንደሆነ በማመን ስለ እርሱ የነበራቸውን ሀሳብ መቀየር ነበረባቸው። ይህ አይነቱ ንስሐ ያድናል። የዳነ ሰው ሁሉ የዚህ አይነቱን ንስሐ የፈጸመ ነው። ሌላው የንሳ አይነት ደግሞ የክርስቲያንን ህይወት ይመለከታል። ክርስቲያን ንሳ መግባት አለበት። ስለሰራቸው ልዩ ልዩ አጥያቶች አስተሳሰቡን መለወጥ ይኖርበታል። ንሳ ስገባ፣ እነዚህን አጥያቶች ይናዘዝና ይቅርታን ይለማመዳል። በአጠቃላይ እዚህ ላይ የሚጨመር ሌላ ነገር ሁሉ በእግዚአብሔር ጸጋ ላይ የሚታከል ስራ ይሆናል። እምነት ብቸኛው መስፈርት ነው። መዳን የሚቻለው መዳን በሚቻ በማዳን በሚችለው ክርስቶስ በማመን ብቻ ነው። ይህ ነው የእግዚአብሔር ጸጋ።